በመጪው እሁድ የአዲስ አበባው የኢትዮ ኪውባ ወዳጅነት አደባባይ የሚካሄደው ስነ ስርዓት ፊደል ካስትሮና አገራቸው የዋሉልንን ውለታ የምናሳውቅበት ነው ሲሉ በኩባ የተማሩ ኢትዮጵያውያን ተናገሩ። እምባ እየተናነቃቸው ይህን የተናገሩ አንዲት ኢትዮጵያዊት ሐኪም ፊደል ለራሱ ሳይሆን ለሌሎች የኖረ ነው ብለዋል። እስክንደር ፍሬው ዘገባ አለው። በልጅነት በወጣትነት እድሜያቸው ከሀገር ርቀው ውቅያኖስ አቋርጠው የተጓዙ ከወገን ተለይተው የሄዱ ኢትዮጵያውያን በደሴቲቱ አገር የጠበቃቸው ሌላ ወገን ነው። በ1970ዎቹ በኩባ የተማሩ ኢትዮጵያውያን አስተያየት በዚህ ይጠቃለላል። ዛሬ ያነጋገርኳቸው እነዚህ ኢትዮጵያውያን የኩባ ተማሪዎች ይህንኑ አንጸባርቀዋል። በ1970 ዓ ም የመጀመሪያ ዙር የኩባ ተጓዦች ሆነው ከሄዱ 4000 ኢትዮጵያውያን ታዳጊዎች አንዷ የነበሩት ዶክተር ሙሉ አለም ገሰሰ ካስትሮን ለመግለጽ ኩባን ለማመስገን እምባ እያቋረጣቸው ተቸግረዋል። ውለታቸው በበቂ ሁኔታ አልተነገረም፣ አልተወራም ባይ ናቸው። እኔ አንድ ነገር የምናገረው ምንድን ነው በአሁኑ ሰዓት ኢትዮጵያ ላይ ኩባ ለእኛ ያደረገችልን አይነት ነገር ማንፌስትድ አይደለም። አሁን ዛሬ ስለሞት አደለም። በጣም የማዝነው ማለት ነው። ለዚህ ሁሉ ህዝብ ላደረገችው ነገር የምንሰማው ነገር የለም፣ በቃ በጠቅላለ አይገለጽም። በቃ ተደፍኖ የኖረ ነገር ነው እና በህክምና ብቻ ሳይሆን በኢንጂነሪንግ በኢኮኖሚክስ፣ ሁሉንም እዛ ተምረው በጠቅላላ የመጡት ኢትዮጵያን ለኢትዮጵያ እያገለገሉ ያሉ ናቸው፣ ከጦርነቱ ውጭ። ስለዚህ ከመጀመሪያ ጀምሮ ኢትዮ ኩባ የሚል ማህበር አቋቁመን ያን ለማሳወቅ በጣም እንሞክራለን። ግን እኔ ብዙ የወጣ ነገር አለ። ያ ይቆጨኛል ሁልጊዜ ጊዜ ማለት ነው። አሁን ውድለታ በተቻለ መጠን መግለጽ እንፈልጋለን ምን እንዳደረገልን የኩባ ህዝብ፣ አሁን የት ላይ እንዳለን እንዲያቀፈልጋለሁ ብዙዎቻችሁ አሁን ሳናገራችሁ እዛ የተማራችሁ ተማሪዎች ፊደል ነው የምትሏቸው። አብዛኛው ሰው ካስትሮ የሚለው ቃል ይቀለዋል። ከቅርበት የመነጨ ነው ወይስ እዛም ህዝቡም ፊደል ነው የሚለው? አብዛኛው ፊደል ፊደል ነው ሁሉ ነገር መጣ። ፊፎ ነው እንደውም ምንለፒፖ ወይም ፊፎ፣ ከቅርበት አንጻር ነው። እንደውም በድሮ እኔ እያንዳንዱ ሰው ዋለት ውስጥ የእሱን ፎቶ የሌለ የለም። እርስዎ ነበረት የእርሳቸው ፎቶ በእጅ ፖርሰዎት ውስጥ ሁልጊዜ። ቤቴም ቢሆን አሁን የሱ ፎቶ አለኝ። እና አንድ ትልቅ ነገር የምነግርህ ምንድን ነው? ለምሳሌ መሞት ባይቻል ጭንቅላቱ እንዳለ ሆኖ በቃ አንድ ሰው በአለም ላይ ይፈቀድ ቢባል እኔ ለእሱ ነው የምፈቅድለት፣ እግዚአብሔር ቢፈቅድልን እና እንደዚህ አይነት ሰው ነው። ለእሱ ያልኖረ ለሰው የኖረ ለኩባ ብቻ አይደለም፣ ለአፍሪካ ብቻ አይደለም፣ ለላቲን አሜሪካ ብቻ አይደለም፣ ለአለም እስከዛሬ ድረስ ኩባ ለኢትዮጵያ ያደረገችው በጣም ብዙ ነው። እና እኔ መርሆዬ ናት። በቃ እኔ ኩባ ለእኔ ኑሮዬ ናት። ኑሮዬን ሰታኛለች፣ ትምህርቴን ሰታኛለች። ሐኪም ሆኜ ሰላሳ ዓመት ሳገለግል ለሕዝቡ እንድታደግ ያደረገች ምንድን ነው? በቃ ለሰው ልጅ ትልቅ ነገር በመስጠት ቁጭ ብሎ በማውራት በማክበር ደዲኬትድ በመሆን ሀርድ ወርከር ናቸው። ስራ በጣም ነው የሚወዱት። በቃ ስራህ ነው ስራህ ነው በቃ። በሚዝናኑበት ጊዜ በራሳቸው ሰዓት ይዝናናሉ። ስለዚህ ይሄ ይሄ እኔ ሁልጊዜም ሁልጊዜም የመናገረው ነገር ነው። እንባስ የሚያቀር ሁልጊዜም የመናገረው ነገር ነው። እዛ በመማሬ ሕክምናም ብቻ ሳይሆን የኑሩን በቃ የኑሩን መሰረት ያገኘሁበት። ከስንተኛ ክፍል ጀምሮ ነው የተማራችሁት? እንግዲህ ስሰማ እዛ ትምህርት አለ። ከአራተኛ ክፍል ጀምሮ ነው ትምህርት ቤቶቹ የኢትዮጵያዊ ስያሜ ነው ያላቸው። እኔ አስራ አንደኛ ሆኜ ነው የሄድኩት፣ እህቴ ስምንተኛ ሆና ወንድሜ ስድስተኛ ክፍል ሆነው ነው የሄዱት። ስለዚህ እርስ እንደሄዱ መንግስቱ ኃይለማርያም ትምህርት ቤት የሚባለው ነው የገቡት እዛ። እና እሱ ብቻ ሳይሆን ፊደል እንደዚህ በቃ በቅርባችን መጥቶ መንግስቱ ኃይለማርያም ያን ጊዜ ልብስ ይዞልን ይመጣ ነበረ። በአመት በአመት አብሮት ይመጣል። በጣም ይዋደዱ ነበረ። እና ትምህርት ቤታችንን ሁሉ ነበር የሚጎበኘው። እኔ በጣም የሚገርመኝ ብዙ ነገሩ ነው። አንድ ነገር ሊያስጎበኙት እንኳን ሲመጣ ምናልባት ተዘጋጅተውበት ነው ብሎ ስለሚያስብ ያልተዘጋጁበትን ቦታ ላይ ይሄዳል። በድንገት ነው የመጡት። በድንገት እና ጠቅላላ ለህዝቡ የቆመ በጣም አባታቸው የጭንቅላት የህብለ ሰረሰርና የነርቭ ቀዶ ህክምና ስፔሻሊስት የሆኑት ዶክተር ዘነበ ገድሌ ደግሞ በ1972 ዓ.ም በውጤታቸው ተመርጠው ኩባ ከተላኩ 100 ኢትዮጵያውያን ተማሪዎች አንዱ ናቸው። ካስትሮ ኢትዮጵያውያንን ጨምሮ ለታዳጊ ወጣቶች የሰጡት ትኩረት ከፍተኛ እንደነበር ይናገራሉ። ትኩረታቸው የነበረው ወጣቶቹ ላይ ነው። ይሄ ሁልጊዜ አይረሳኝም። ዜና ላይ የምናየው አጎምሰው አቀልቅረው በጣም ረጅም ናቸው፣ ግን ህጻናቶችን አጎምሰው አቀልቅረው ሲያናግሩ በየጋዜጣው ላይ የሚወጣው በየመጽሄቱም ላይ የምታየው አጎምሰው አቀልቅረው፣ ግን ጊዜ ወስደው አዳምጠው የሚያሳለፉት ጊዜ አይረሳኝም እና በዛ ነው የሚገልጸው። እዛም ላይ ትልቅ ስራ ሰርተዋል ህጻናቶች ማንም ሰው ቢሆን ልጁን በጊዜ ትምህርት ቤት መውሰድ እንዳለበት የሚል መርህ ስላለ ወልጅ ያለው ብቻ ሳይሆን ማስተማርም ግዴታ ነበር። ልክ እንደ ጤነው እዚህ ላይ ዶክተር ዘነበ ለምሳሌ በትምህርቱ ጠቅሰዋል። ኢትዮጵያውያን ከፍተኛ ትምህርታችሁን የተማራችሁ አምስት ሺህ እንደምትሆኑ መረጃዎች ያሳያሉ። ወደ ኩባ በመሄድ በሶማሊያ በዚያድ ባሬ ወረራ ጊዜም ከኢትዮጵያውያን ጎን በመቆሙ ኩባውያን መዋጋታቸው ይታወሳል። መስዋዕትነትም ከፍለዋል። ምን ያህል ትኩረት ተሰጥቶታል? ምን ያህል ይታወቃል? በእርሶ ግምት በካስትሮ አመራር ወይም ካስትሮ ራሳቸው ያደረጉት አስተዋጽኦ ማለት ነው። እንግዲህ እኛ ስልሳዎቹ መጨረሻ የነበረው ጦርነት በተካሄደ በሁለት በሶስት ዓመት አካባቢ ነው ውጭ የወጣ ነው። ዜጎቹ ሲያገኙን ወዲያው ነው የሚለዩን። ኢትዮጵያውያኖች ናቸው፣ ኢትዮጵያውያኖች ናቸው። ወደ እኮ ወንድሜ እዛ ሄደዋል፣ እዛ ነው ያለው። ትልልቆቹን ሰዎች ስናገኝ፣ ልጅ እዛ ነው ያለው። በጣም ነው ህዝቡ እናንተን የሚወደው፣ ከሌላ ሀገር ይልቅ እናንተን በጣም ይወዳል እናንተ በጣም ትረዳላችሁ የሚል ይነግሩናል። ይህ ብቻ ሳይሆን እነሱ እራሳቸው ስለ ጦርነቶቹ ቦታዎቹ ሁሉ ይነግሩሃል። የጦርነቱ ቦታዎች እዚህ ቦታ ላይ ተካሄዷል፣ እዚህ ቦታ ላይ ተካሄዷል። በሶማሊያ ወራራ ጊዜ ጦርነት የተካሄደባቸውን ቦታዎች ማለት ነው። ቦታዎች በሙሉ በስም እየጠቀሱ ነው የሚነግሩ እና የማይረሳኝ ነገር ምንድነው? በቃ ሀረርን ከተማ እኔ አላውቀውም፣ በዛን ሰዓት ስለ ሀረር ከተማዎች በቃ ይነግረዋል። በቃ እዛ በተለይ ደርሰው የመጡትን ካገኘቸው በተለይ ዝርዝር ሲገቡ በቃ የዛ ሀገር ነዋሪዎች የነበሩ ነው፣ እኔን እስከማፈር ድረስ በቃ ከተማውን በደንብ አድርገው ያውቋታል። ለወጣ ገባዋን በደንብ ኮረብታዋን በደንብ ያውቃሉ እና የራሳቸው አድርገው እንደተዋጉ ነው የምትመለከተው። ለመርዳት የመጡ ሳይሆን የራሳቸውን ሀገር ነጻ የሚያወጡ ለራሳቸው ሀገር የሚዋጉ አይነት ነገር ነው ይመስል የነበረው። የፊታችን እሁድ በአዲስ አበባው የኢትዮ ኪዩባ የወዳጅነት አደባባይ በሚካሄደው የመታሰቢያ ስነ ስርዓት እነዚህ በዚያች ሀገር የተማሩ ኢትዮጵያውያንና ሌሎችም እንግዶች እንደሚገኙ ይጠበቃል። እስክንድር ፍሬው ከአዲስ አበባ